ክርስቶስ፣ ተንሳ እሙታን፣ አሰሮ ለሰይጣን፣ ሰላም ኮነ። አሜን። በቤዛነቱ በሰይጣን ላይ፣ በጠላት በአጋንንት ላይ፣ በሞት ላይ እንዲሁም በኃጢአት ላይ ትንሣኤንና ድልን ለሰጠን እኛን ለዘላለማዊ ክብር ላበቃ የትንሣኤያችን በብሮኖ ለተነሳ ሞት ላልቻለው በሞት ላይ ስልጣን ላለው ለመድኃኒታችን እና ለአምላካችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን። ሁላችንንም በቸርነት በምህረት ጠብቆ ስላደረሰን አሁንም ክብርና ምስጋና ለአምላካችን ይሁን። እንኳን አደረሳችሁ። ጌታ በእውነት ተነስቷል። የሉቃስ ወንጌል ምዕራፍ 24 ቁጥር 35። እስቲ አሁን ደግሞ ድምጻችሁን ለየው ከኔ ጋር በሉ ጌታ በእውነት ተነስቷል። እንደገና ጌታ በእውነት ተነስቷል። የብዙ እምነት መስራቾች ስለራሳቸው ራሳቸው ብዙም ይናገራሉ ብዙም ያወራሉ። ነገር ግን ሞትን ድል አድርጎ የተነሳ ከክርስቶስ በስተቀር ማንም የለም። የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የእምነታችን መሠረት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲጽፍ በመጀመሪያዊቱ መልእክቱ ምዕራፍ 15 ቁጥር 17 ላይ ክርስቶስ ባይነሳማ ኖሮ እምነታችን ከንቱ ትሆን ነበር ስለመነሳቱ ስለ መነሳቱ ብዙ ትንቢቶች ተነግረዋል። እንደሚነሳ ይጠበቅ ነበር። መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ደግሞ ያን ሁሉ መከራ ተቀብሎ እንደ ሞተ ቢቀር ኖሮ ደቀ መዛሙርቱም ድፍረት አይኖራቸውም ስለ እሱ ለመናገር የክብር ትንሣኤውን የሚመሰክሩበት ቃል አይኖራቸውም ነበር። ቤታቸውን እንደዘጉ እንዳፈሩ ይቀሩ ነበር። መድኃኒታችን በመነሳቱ ግን በሞት ላይ ስልጣን ያለው አምላክ መሆኑን ስላስመሰከረ እሱ ከተነሳ በኋላ ትንሣኤውን በታላቅ ደስታ ሊሰብኩ ተችሏቸዋል። ያውም ስለ ሐዋርያው የቅዱስ ጳውሎስ የወንጌል አገልግሎት ስናነት የሐዋርያት ሥራ ምዕራፍ 17 ቁጥር 18 ላይ ምን የሚል ቃል እናገኛለን? የኢየሱስን የትንሣኤውን ወንጌል ሰበከ ይላል። የትንሣኤው ወንጌል የተሰበከልን የወንጌል ቃል ራሱ እንደ ወንጌላዊ ሉቃስ አጻጻፍ የትንሣኤው ወንጌል ተብሎ ተገልጿል። ይሄ የምሥራች ቃል ሁላችንም የዳንበት ድህነታችን ፍጻሜ ያገኘበት እንደ ኦርቶዶክሳዊት ቤተ ክርስቲያን አስተምሮ መድኃኒታችን ያዳንን በመሰቀሉ ብቻ አይደለ፣ በመሞቱ ብቻ አይደለ፣ ከልደት ጀምሮ እስከ እርገት ድረስ ባደረጋቸው የማዳን ሂደቶች ሁሉም እንጂ። ትንሣኤው ግን በዋነኝነት ከልደቱ ጀምሮ በእድገቱ ለሶስት ዓመታት እያስተማረ በመጣው መስቀል ላይ ስለ እኛ ቤዛነት ደሙን አፍስሶ እውን ያደረገው የማዳኑ ስራ ማጠቃለያ የማዳኑ ስራ መድኃኒታችን ኢየሱስ ክርስቶስ ከሞት በመነሳቱ ተጠቃለ። አምላክ ሰው ሲሆን የእኛን ስጋ ስለነሳ የእኛን ስጋ አከበረ። ከመለኮት ባህሪ ተካፋይ የምንሆንበት ስልጣን ተሰጠን። በቅድምና የነበረው ያ ቃል እግዚአብሔር ወደ ፍጥረቱ ገብቶ የእኛን ስጋ በመልበሱ የእኛ ስጋ ከበረ፣ አምላክ ሆነ። ስለዚህ የፍጥረትን ቅድስ እናወቅን፣ እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ እንደነበረ እናውቃለን። ነገር ግን በአዳም በደል ምክንያት ፍጥረት ቅድስናውን አጥቶ ነበር። ይህን ቅድስና ለፍጥረት ሁሉ ይመልስ ዘንድ አምላካችን ስጋን ለበሰ። በጥምቀቱ ፍጥረቱን ሁሉ ቀደሰ። በዮርዳኖስ ወንዝ ሲጠመቅ ፍጥረት ሁሉ ተቀድሶ ነበር። አምላካችን እግዚአብሔር ፍጥረትን በሚፈጥርበት ሰዓት በውሃው ላይ ሰፎ የነበረው መንፈስ ቅዱስ መድኃኒታችን ኢየሱስ ክርስቶስ በሚጠመቅበት ሰዓት በርግብ አምሳል በራሱ ላይ ወርዶ ነው። በጥንተ ፍጥረት በስነ ፍጥረት መጀመሪያ በውኃ ላይ ሰፎ የነበረው መንፈስ ቅዱስ ዳግም መድኃኒታችን ኢየሱስ ክርስቶስ በሚጠመቅበት ሰዓት እንደገና ፍጥረትን ቀደሰ። ሰሞኑን ስንማር እንደሰነበት ነው መድኃኒታችን ኢየሱስ ክርስቶስ በመሰቀሉ በመስቀሉ ደም በሰው ልጆች እና በእግዚአብሔር መካከል የነበረውን ጠላትነት ጠርቆ በማስወገድ ሰላምን አደረገ። ክብርና ምስጋና ለአምላካችን ነው። ስለዚህ ርቀን የነበርነው የሰው ዘሮች አንድም እንኳን ጻድቅ የለም እስኪ ድረስ ነብዩ ኢሳያስ ጽድቃችን እንደ መርገም ጨርቅ ነበር ተብሎ የተነገረልን የሰው ዘሮች በመድኃኒታችን በኢየሱስ ክርስቶስ ደም ነስተንና ተቀድሰን ወደ አምላካችን መቅረብ ቻለ። መድኃኒታችን ኢየሱስ ክርስቶስ የእኛን ሕማም ታሞ የእኛን የኃጢአት ሸክም ተሸክሞ እኛ በእግዚአብሔር ፊት የእግዚአብሔር ጽድቅ እንሆን ዘንድ ጻድቅ የሆነው ጌታ እንደ ኃጢአተኛ ተሰቅሎ በቅድሉ የሕግ ትእዛዝ በመስቀል ላይ የሚሰቀል ሁሉ ርጉም ይሁን በሚባለው የእርግማን ቃል አልፎ እኛን በእግዚአብሔር ፊት ጻድቃን አደረገን። ክብርና ምስጋና ላምላካችን። በዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ የደከመ መስሎ አሁን አይሁድ የልባቸው ደርሶላቸዋል። ብዙ ጊዜ በሚያስተምረው ትምህርት ግራ ይጋቡ ስለነበር በማያውቁት ነገርም ገብተው አምረው ጠልተው ስለነበር፣ በተለይ ሊቀ ካህኑ ቀያፋ ሳያስበው አንድ ትንቢት ቃል ተናግሮ ነበር። ክርስቶስ በሚያደርገው ተአምራት ሕዝቡ ሁሉ ይከተለው ስለነበር፣ አታሩም እንደ ሕዝቡ ሁሉ እኮ ተከትሎት እየጠፋ ነው። ሕዝቡ ከሚጠፋ በህዝቡ ፋንታ አንድ ሰው ሊጠፋ ይሻለናል አለ ቀያፋ። እሱ ማለት የፈለገው ሎቱ ስብሐት ምስጋና ለአምላካችን ይሁንና በመድኃኒታችን ትምህርት ሰው እየተሳሳተ ስለሆነ በትምህርቱ ህዝቡ ከሚጠፋ እሱን እናጥፋ ማለት ነው። ግን ሳያስበው የተናገረው የትንቢት ቃል እውነት ነው። ዓለም ሁሉ ከሚጠፋ ዓለም ሁሉ በኃጢአት በሞት ተይዞ የዲያብሎስ ከሚሆን መድኃኒታችን ኢየሱስ ክርስቶስ ሞቶ አለሙን አድኑ አለሙ ከሚጠፋ አንዱ ጌታ ሞቶ አለሙን አድኗል። በሞቱ ህይወትን ሰጥቶናል። ስለዚህ ለቀያፋ ትንቢት አምላካችን የእኛን ህመም ተሸክሞ የእኛን ሞት ሞቶ ህይወትን ሰጠ። ዘዚያ ለሞተ ነፃ ወዲያው ዮተዋ በለ የእኛን ሞት ወስዶ የእርሱን ሕይወት ሰጠን ብሎ ሶርያዊ ሊቅ ቅዱስ ኤፍሬም እንደተናገረ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ምንም እንኳን አይሁድ ያሰቡት ተሳብቶላቸው፣ የልባቸው ደርሶላቸው መስቀል ላይ ቢያውሉትም እንደዛ ቢንገላታም ደሙ ፈሶ በጣም ደግሞ ከሐሙስ ምሽት ጀምሮ ነፍሱን ከሥጋው እስከለየበት እስከ እስካሁን ዘጠኝ ሰዓት ድረስ በብዙ ድካም ቢቆይም መስቀሉ ላይ ግን መድኃኒታችን ኢየሱስ ክርስቶስ ባለ ድል ነበር። ድል አድራጊ ነበር። ሰይጣን ድል ተነስቷል። እሩቅ ብእሲ ተራ ፍጡር መስሎት ሰይጣን ወደ መስቀሉ ቀረብ ብሎ ነበር። እንደ አባቶቻችን ትምህርት መድኃኒታችን ኢየሱስ ክርስቶስ በእሳት አስሮ ያን ጠላት ያስተፈልፈው ነበር እስኪገረም ድረስ በቤተ ልሔም በተወለደ ጊዜ ንጉስ መባሉ ሰምቶ በሄሮድስ አልፎ አሰድዶት ነበር። መድኃኒታችን ለብዙ ጊዜ አምላክነቱን አይገልጽም ነበር። ስለዚህ ግራ የተጋባው የሰው ልጆችን በእፍኙ ይዞ ይገዛ የነበረው ዲያብሎስ እንደለመደው በሌሎች ሰዎች እንደሚያደርገው አው ነፍሱን ይዤ እቆጣጠራለሁ ብሎ ለመድኃኒታችን መስቀል ሲቀርብ በመለኮታዊ ስልጣኑ ክርስቶስ ስላሰረው እየተጨነቀ ይደፈልፍ ነበር። መንቦቱ ዝቱ ዘምድረ ለብሰ ምድራዊ ስጋ፣ የሚበሰብሰውን ስጋ የለበሰ ነገር ግን ምድራዊ ያልሆነ ሰማያዊ ኃይል ያለው እሩቅ ብእሲ ተራ ፍጡር የመሰለ ግን በመለኮታዊ ስልጣን ከኔ ጋር የሚጣላ ማን ነው? በሰው ልጆች ላይ የነበረኝን ስልጣን የሚነጥቀኝ ይህ ማን ነው? እያለ ዲያብሎስ ይጮም ነበር። ያ ጠላት ሳይገባው በሰው ልጆች ላይ ስልጣን ስለነበረው ቅዱስ ጴጥሮስ እንደነገረን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ በወህኒ ወይንም በሲዮን ለነበሩ ነፍሳት ወርዶ የምሥራችን ሰበተላቸው። ያ የምሥራችን ድምፅ ነፃ የወጡበት ድምፅ ካሁን በኋላ በዲያብሎስ አገዛዝ የማይሆኑበት ነፃ የሚሆኑበት የሞተላቸው የአምላካቸው ሁነው በመንግስቱ አስቀድሞ ወደ ገነት ከገባው በቀኙ ከተሰቀለው ከጥጦስ ጋር ከአበው ነፍሳት ጋር ለእግዚአብሔር ክብር የሚሰጡበትን ድምፅ ሰምተዋልና። በአካለ ነፍስ በሲኦል የነበሩ ነፍሳት የመድኃኒታችን የኢየሱስ ክርስቶስ የምስራችን ድምፅ ሰሙ። ክብርና ምስጋና ለአምላካችን። ስለዚህ ክርስቲያኖች በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ምን አግኝተናል? በዋነኝነት በሞት ላይ ድል አግኝተናል። አንዱ አዳም፣ ቀዳማዊ አዳም እጸ በለስን በልቶ የአምላኩን ትእዛዝ ተላልፎ፣ ልክ የእግዚአብሔር ቃል በእሱ ላይ ይፈጸም ዘንድ ይገባልና የሞት ሞትን ሙቶ ስለነበር በአዳም ሁላችንም ሙታን ነበር። እንደ ቅዱስ ጳውሎስ ትምህርት በአንዱ አዳም ሙታን እንደነበረን በዳግማዊ አዳም በኢየሱስ ክርስቶስ ደግሞ ሕያዋን ሆነን፣ አሁንም ክብርና ምስጋና ለአምላካችን። ሐዋርያው በመልእክቱ ሞት ሆይ ድል መንሳትህ የት አለ? ሲኦል ሆይ መውጊያህ የት አለ ብሎ እንደጻፈው መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ለእኛም በሞት ላይ ስልጣን ተሰጠን። አሁን ለምታደር እንሞታለን። እናትሩ አሁን የምንሞተው ሞት አምላካችንን የምንሸጋግ የምናገኝበት ድልድይ ወደ እሱ ክብር የምንጠራበት። ከአሁን በኋላ በክርስቶስ ኢየሱስ ላሉት ሞት የለባቸውም ተብሎ ተጽፏል። በጌታ ለሚሞቱት ምንም አይነት ሞት የለባቸው። ይሄ ሥጋ ሞት ወደ ክብር የሚጠሩበት መድኃኒታችን ኢየሱስ ክርስቶስ ስጋችን የእርሱን ስጋ እንዲመስል አንዴ ለውጧልና የትንሳያችን በኩር ሆኖ ተነስቷልና ዳግም ያስነሳን ዘንድ ስጋችን በመቃብር እየጠበቀ ነፍሳችን ግን በእሱ ክብር ወደምትቆይበት ዘላለማዊ ክብር ተጠርተናልና፣ የስጋው ሞት አሁን ሞታ ይባላል። ለክርስቲያኖች ሞት የሚባለው በኃጢአት ሙቶ የሚቀሩበት ይሆኑ ያ የነፍስ ሞትን ያመጣል። ያ ከእግዚአብሔር ይለያል። ከእግዚአብሔር መለየት ደግሞ የእግዚአብሔርን ሕልውና የምናጣበት ኑሮ ደግሞ ሞት ስለሆነ ያ እንደ ዮሐንስ አባባል ሁለተኛው ሞት ወይንም ዘላለማዊ ሞት ይባላል። ስለዚህ የነፍስ ከስጋ መለየት ወደ ተሻለው ነገር የምንሄድበት፣ ሐዋርያው ይህን ስላወቀ ልሄን ከክርስቶስ ጋር ልኖር እናፍቃለሁ። ሞት አሁን በእኛ ላይ ስልጣን የለው። ሞት የተባለው ሰይጣን ዲያብሎስ፣ በብሉይ ዘመን የነበሩ ነፍሳትን ነፍሳቸው ከስጋቸው ስትለይ በሲኦል ያስቀረ እንደነበረው ጠላት በኛ ላይ ስልጣን የለው። በዛ ዘመን መቃብር ራሱ ሲኦል ተብሎ ይጠራ ነበር። ሞት በሰው ዘሮች ላይ አጥልቶ ሕይወታቸው ከሆነ ከአምላካቸው ተለይተው ይኖሩ ነበር። መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ግን አሁን በሞት ላይ እኛ ስልጣን ኖሮናል። ከአምላካችን ጋር የእሱን ትንሣኤ እየጠበቅን ለእሱ ክብር ስንዘብር፣ እሱን ስናከብር የትንሣኤ ልጆች እንዲሁም ተስፋ የተሰጠ በሥጋ ብንሞትም በአምላካችን ዘንድ ሕያዋን ሁነን የሚጠብቀን ትንሣኤ እየጠበቀን ወደ ዘላለማዊ ሕይወት የምንሸጋገርበት መድረክ ስለሆነ ይሄ የሥጋዊ ሞት ለእኛ ሞት አይደለም። በሞት ላይ ስልጣን ተሰጥቷል። ሌላው በመድኃኒታችን በኢየሱስ ክርስቶስ ትንሣኤ በኃጢአትን ላይ ድል አድርገን በኃጢአት ላይ ስልጣንና ድልን አግኝተናል። እንደ ቅዱስ ጳውሎስ ትምህርት ስንጠበቅ ከክርስቶስ ሞት ጋር ህብረት ይኖረን። ጥምቀታችን የአንዲቷ የክርስቶስ አካል አባላት ያደርገናል። ያቺ ምህበን የምትባለው ቤተ ክርስቲያን የክርስቶስ አካል ነው። በጥምቀት ከመድኃኒታችን ከኢየሱስ ክርስቶስ ሞት ጋር ብቻ ሳይሆን ከትንሣኤውን ጋር እንተባበራል። እንዲህ ነው የሚለው ሐዋርያው ሞቱንም በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራል። እንዲህ የሚለው ለተጠበቁ ክርስቲያኖች በጥምቀት ልጅነትን ላገኙ፣ በጥምቀት ከክርስቶስ ሞት ጋር ህብረትን ላገኙ ክርስቲያኖች ለሮሜ ምዕመናን ሲጽፍ ምዕራፍ ስድስት ላይ ሞቱን በሚመስል ሞት ከክርስቶስ ጋር ከተባበረ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ህብረት ይኖረናል። ምን ማለት ነው? እሱ የትንሣያችን መጀመሪያ በኩሉ ሁኖ እንደተነሳ እኛም በክብር እንነሳለን። የክብር ትንሣኤ ይጠብቀናል። ዳግም ለፍርድ ሲመጣ ትንሣኤ ዘጉባኤ ሲደረግ የምንነሳው ትንሣኤ የክብር ትንሣኤ ነው። ከዛ በፊት ግን አንድ ሌላ የተሰጠን ድላል እንደ ቅዱስ ጳውሎስ ትምህርት፣ ይሄን ድል ምንድነው? የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። እየሰማችሁ ይነ የኃጢአት ስጋ ይሻር ዘንድ ድሮ ክርስቶስን በማያውቁ ሰዎች በስጋቸው ላይ ኃጢአት ሰልጥኖ ይኖር ነበር። ስጋቸው የኃጢአት መሳሪያ ነበር። ለዝሙት፣ ለርኩሰት፣ ለጣዖት አምልኮ፣ ለተለያዩ ነገሮች የኃጢአትና የርኩሰት መሳሪያ ይሆን ነበር። አሁን ግን ክርስቶስ ስጋችንን ካከበረው በኋላ የትንሣኤ ልጆች ከሆን በኋላ የተጠመቅን በጥምቀታችን ደግሞ በሞቱና በትንሣኤው የተባበርን የእግዚአብሔር ልጆች ከሆንን በኋላ ኃጢአት በእኛ ላይ አይሰለጥም። የኃጢአት እርሾ በውስጣችን የለም። የኃጢአቱ ሥጋ ከክርስቶስ ጋር ሞቷል፣ ከአምላካችን ጋር ተሰቅሏል። ሐዋርያው እንዲህ ነው እኔ ለዓለም ስለተሰቀለ ለዓለም ስለሞት ሞት ዓለም በእኔ ላይ ምንም ስልጣን የለም። እኔ በዓለም አልመካም። የምትመካበት አንድ ነገር ቢኖር የክርስቶስ መስቀል፣ ለዓለም ሞቻለሁ፣ ዓለምን በእኔ ላይ የሞተችነ ስለዚህ ውሉደ ብርሃን የሚባሉ የብርሃን ልጆች፣ የትንሣኤው ልጆች፣ ኃጢአት በእነርሱ የማይሰለጥንባቸው፣ ለኃጢአት የሞቱ በዓለም ቢኖሩ የዓለም አይደለም። እንደ ሐዋርያው እንደ ቅዱስ ጳውሎስ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም ይላል። ኃጢአትን በመስራት በዕለታችን ክቡር ደሙን ባፈሰሰ ጊዜ የከፈለውን ውድ ዋጋ ከንቶ ስለዚህ ከኃጢአት የተለየ የነጻነት ኑሮን ይኖራል። በተሰጣቸው ጸጋ እግዚአብሔር በክርስቶስ ኢየሱስ ባደረገው የድህነት ሥራ ከዛ ጸጋ በታች ኑረው አምላካቸውን እያስደሰቱ በጽድቅ ይመላለሳሉ እንጂ የኃጢአት ባሪያዎች አይደለም። ክርስቲያኖች ልብ በል ኃጢአት በሰራን ቁጥር ለሰራ ነው ኃጢአት ባሪያዎች መድኃኒታችን በፊት ሲናገር ሁሉ ዘይገብራለ ኃጢአት ገብራ ውእቱ፣ ኃጢአትን የሚያደርጋት ሁሉ ባሪያዋ ነው ይለ። የእግዚአብሔር ልጆች ከዚህ የኃጢአት ባርነት የተፈቱ ናቸው። ኃጢአት ቅድም እንደነገርኳችሁ በአንዱ አዳም ምክንያት ሞት ወደ ዓለም ሲገባ በሰው ልጆች ሰጥኖ ይኖርናል። አሁንም ይህ ሐዋርያ ቅዱስ ጳውሎስ ለሌሎች ደግሞ ለኤፌሶን ምእመናን ሲጽፍ ምን ይላል? እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን፣ ከታላቅ ፍቅሩ የተነሳ በበደላችን ሙታን በወንበት ሰዓት ከክርስቶስ ጋር ሕይወት ሰጠ። ይህ ከመደረጉ በፊት ግን የሰው ዘር ሁሉ ሙት ነበር፣ በዲያብሎስ አገዛዝ ስር ነበር የኃጢአት ባሪያ ነበር። የሞትን ተገዢ ነበር። በክርስቶስ ትንሣኤ ከዚህ ሁሉ ነፃ ሆነናል። ክብርና ምስጋና ለአምላካችን። ሌላው ግን በማን ላይ ነው? ግልጽ ነው። በጠላታችን በዲያብሎስ ላይ የሰው ዘር ገዝቶ ስልጣን ሳይገባው የሰው ልጅ ለሱ ቦታ ስለሰጠው የዓለም ገዢ ተብሎ በነበረው ክርስቶስ በአንዶ የዚህ ዓለም ገዢ ይመጣል፣ ወደ እኔ ይመጣል፣ በኔ ላይ ግን አንዳች አያገኝም ብሎ ነበር። የዚህ ዓለም ገዢ የተባለው ዲያብሎስ አሁንም በብዙዎች ዘንድ ስልጣን ኖሮ በሕይወታቸው ላይ ገዢ ሆኖ ይኖር ነበር። ክርስቶስ ግን ወደ ሰማይ ወደ መስቀል ከፍ ብሎ በምድርና በሰማይ መካከል በተሰቀለ ጊዜ እንከ በተላኩ ምድር እስር ሁሉ ሀቤ ከምድር ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ እስብ አለው ካለ በኋላ የቤዛነትን ስራ ከሰራ በኋላ የዚህ ዓለም ገዥ የተባለው ዲያብሎስ ወደ ውጪ ተጥሏል፣ በሰንሰለት ታስሯል። ሐዋርያው ቅዱስ ጳውሎስ ይህን ድል ሲያረጋግጥ አምላካችን እግዚአብሔር ጠላታችንን ዲያብሎስ ከእግራችን በታች ጥሎልናል ይላል። ክብርና ምስጋና ለአምላካችን ይህን ክፉ ጠላት ለጣለን። ሁሌ የእኛን ሞት ለሚሻ ከአምላካችን ሊለየን ዕለት ዕለት የሚተጋ በሰራዊቱ በአጋንንት አማካኝነት ለሚዋጋል የአየር አለቃ ተብሎ በአየር ላይ ስልጣን ያላቸው ክፉ መናፍስትን ወደኛ እየላከ የሚፈትነንን ክፉ ጠላት አምላካችን ድል አድርጎልናልና ሁላችንም ደስ ይበለን። ይሄን ድል ለሰጠን አምላካችን ክብርና ምስጋና ነው። ስለዚህ ክርስቲያኖች ጌታ በእውነት ተነስቷል ስንል የትንሣኤውን ምስክሮች እንደነበሩት ደቀ መዛሙርት በሩን ዘግተው ፈርተው በተከበጡበት ጊዜ ያንን አምላኳን አግኝታ መነሳቱን እንኳን እርግጠኛ ሳትሆን ሥጋውን ሽቱ ለመቀባት ወደ መቃብር ትሄድ ለነበረችው ለመግደላዊ መድኃኒታችን ኢየሱስ ክርስቶስ ተገልጾ ትንሣኤውን አሳይቷት ነበር። ያቺ ቅድስት የትንሣኤው ምስክር ሆናል። እነ ቀለዮጳ የትንሣኤ ምስክሮች ነበሩ። ለሌሎች ለብዙ ሰዎች መድኃኒታችን ተገልጦ ትንሣኤውን አሳይቷቸዋል። ከሐዋርያት በኋላ የተጠራው ሐዋርያው ቅዱስ ጳውሎስ የትንሣኤው ምስክር ነው። እነዚህ ሁሉ ሰዎች በትንሣኤው ደስተኞች እንደነበሩ፣ ዛሬም ትንሣኤውን ስናከብር የዛሬ ሁለት ሺህ ዓመት የተነሳው ድንቅ አድራጊ ጌታ በክብር ያደረገው በአብ ቀኝ የተቀመጠው አብላት በእኛም ህይወት ነግሶ በእኛ ልብም ትንሣኤን አግኝቶ የሕይወታችን ብርሃን ሊሆን ይገባል። ምናልባት ትንሣኤው እያከበርን ነጭ ልብስ ለብሰን በትንሣኤው ሰዓት በመቃብሩ ራስና ግርቄ እንደታዩት ነጭ ልብስ ለብሰው እንደተገለጹት መላእክት ትንሣኤውን እያወጅን ምናልባት ክርስቶስ በልባችን ካልተነሳ ልባችን ለሱ ቦታ ከሌለው ነው። ይህን የትንሣኤ ጌታ በልባችን ሙት ካደረግነው ገና ትንሣኤው ለእኛ ካልተገለጸ ክርስቲያኖችም አልሆንም። እውነቱን እንነጋገር ከተባለ የመድኃኒታችን ትንሣኤ የተከበረ የሚባለው ያ የክብር አምላክ በክብር የተነሳው፣ ደክሞ የሞተው ግን ሙስና መቃብርን የሻረው የትንሣኤ ጌታ ድል አድራጊው አምላክ በልባችን ቦታ ካለው በልባችን ከነገሰን እሱን አንግሰን ከዳዊት ጋር እኔ ግን ንጉሴ በልቤ በመቅደሴ ላይ ሾም ያለው እያልን እምንዘምር ከሆነ፣ ሌላው ደግሞ ሐዋርያ ቅዱስ ጴጥሮስ ክርስቶስ ኢየሱስን በልባችሁ ቀድሱት ይል ነበር። ያ የክብር ጌታ በልባችን ከነገሰ በእውነት ትንሣኤን ካገኘ እኛ የልባችንን በኋላ ከከፈትንለት እሱን ያከበረ ሕይወት ካለ ለዘመናት ከሞትንበት የኃጢአት ሙታን ከሆንበት የኃጢአት ሕይወት ከተነሳ በእውነት የመድኃኒታችን የኢየሱስ ክርስቶስን ትንሣኤ በሚገባ አክብረን እንደ አባቶቻችን ትምህርት ሁለት አይነት ትንሣኤ ያለ ክርስቶስ ዳግም ሲመጣ የምንነሳው ሁሉም ሰው ሙታን ሁሉ የሚነሱበት በመቃብር ያሉ ሙታን ድምፁን የሚሰሙበት ትንሣኤ። ከዛ በፊት ግን ሁላችን ልንነሳው የሚገባ ትንሣኤ ልቡና የሚባል ነገር አለ። ይሄ ትንሣኤ ከኃጢአት እንቅልፍ የምንነቃበት ትንሣኤ በኃጢአት እንቅልፍ ተኝተን ከሆነ ገና ይህንን ትንሣኤ ልቡን አላገኘንም። ሙታን ሁነን እንኖራለን። አምላካችን በዚህ ደግሞ አይቀም። ቅድም ወንድማችን ያነበበላችሁ የሮም መልእክት ምዕራፍ ስድስት ላይ ክርስቶስ ከተነሳ ዳግም በአዲስ ሕይወት እንመላለስ ይላል። ከዚህ በፊት ለኃጢአት የተሰጠው ስጋ በመድኃኒታችን በኢየሱስ ክርስቶስ ድል አድራጊነት ተሽሯልና አሮጌውን ሰው አውጥተን በግብር የተነሳው አዲሱን ሰው እንልበስ። ክርስቲያኖች በየትኛው ማንነት ነው ያለ? በአሮጌው ማንነት እስካሁን ጭፈራ የሚማርከው ሰው አለ? እስካሁን ዝሙት ፈተና የሆነበትና የሚታገል ሰው አለ? እስካሁን ቃሉ እኳ ታምን ይላል እያለ የሚታገድ ሰው አለ። ሐዋርያው ቅዱስ ጳውሎስ እኛ ከህግ በታች አይደለንም፣ ነገር ግን ከተሰጠን የእግዚአብሔር ጸጋ በታች ነን። ኃጢአትን ለመጥላት የተቸገረ ሰው አለ። እንዲህ ከሆነ ገና ትንሣኤ ልቡናን አልተነሳ፣ የተነሳው የክብር ጌታ አለበስ ነው። በአሮጌው ሰው፣ በአሮጌው ሰውነት፣ በአሮጌው ማንነት ነው ያለ። እስካሁን ድረስ በውስጣችን የኃጢአት እርሾ አለ። ኃጢአት እየገዛን ሐዋርያው የሚነግረን ምን እያለ ነው? ክርስቶስ ከተነሳ አምላካችን ከትንሣኤው ጋር የምንተባበርበትን ድል ከሰጠን፣ እኛን ካከበረን በሞቱ ከምንመስለው ከትንሣኤው ጋር እንመላለስ ዘንድ ድልን ከሰጠን የኃጢአትን ሥጋ ይሽር ዘንድ እርሱ ከእርሱ ጋር የተሰቀለው አሮጌው ሰውነታችን አሮጌው ማንነታችን ሙት ሆኖ በክብር የተነሳውን አዲሱን ሰው እንለብሰው ዘንድ ይገባል በመድኃኒታችን በኢየሱስ ክርስቶስ ትንሣኤ የተሰጠን ድል አይተናል። በኃጢአት ላይ ድል ተሰጥቶናል። በሞት ላይ ድል ተሰጥቶናል። ሞት ተሸንፏል። ሞት ለዘመናት የሰው ልጆችን ድል እያደረገ ይኖር ነበር። ክርስቶስ ሞትን ድል አድርጎ ሲነሳ ግን በሞት ላይ ድል አድራጊዎች ሆነናል። ሞት ሆይ መውጊያ የታለ እየተባለ ተዘጋ።

መቃብሩ የተገጠመው በከባድ ድንጋይ ነው። ድንጋዩን ከመቃብር ማን ያንከባለል ልላል እያጠየቁ ነበር። የእኛ ጌታ ግን የተነሳው ድንጋዩን ማንም ያስነሳለት ጽንሳ አያስፈልገውም። ክብርና ምስጋና ለእሱ። አይነጋችሁም? የመቃብሩ ድንጋይ እንደተገጠመ ክርስቶስ ተነሳ። ድንጋዩን ያንከባለለው ለሴቶቹ የተገለጸው መልአኩ ይህን ጥያቄ እየጠየቁ ድንጋዩ ከባድ ነው፣ ማን ያንከባልልልናል፣ በሴት አቅም አንችለው ማለታቸው። ይህን እያሰቡ ወደ መቃብሩ ሲሄዱ መላኩ ምን አላቸው? ሕያውም ክርስቶስን እንደምትፈልጉ አውቃለሁ። የናዝሬቱን ኢየሱስ ክርስቶስ እንደምትሹ አውቃለሁ። እሱ ኮ ሕያው ነው። ሕያውን በሙታን መንደር ለምትፈልጉታላችሁ? እሱ እዚህ የለም ተነስቷል። ኑና እዩ ብሎ ድንጋዩን ገልብጦ ባዶ የሆነው ተገንዞበት የነበረውን ጨርቅ አሳያቸው። መግደላዊት ለነ ጴጥሮስ ከነገረቻቸው በኋላ ጴጥሮስና ዮሐንስ እየሮጡ ሂደው ያገኙት የተገነዘበትን ጨርቅ ብቻ ነው። መቃብሩ ባዶ ነው። ስለዚህ ሞት እዚህ ድረስ አፍሯል። ሞት ድል ተደርጓል። ሐዋርያው ዛሬ ግን የሚያስጠነቅቀን ምን እያለ ነው? ሞት በክርስቶስ ትንሣኤ መውጊያውን አጥቷል፣ ከስልጣኑ ተሽሯል። አሁን ግን የሞት መውጊያው ኃጢአት ነው። ክርስቶስ ያንን ሁሉ መከራ ተቀብሎ ስለኛው ኃጢአት መስቀል ላይ ውድ ዋጋን ከፍሎ ደሙን አፍስሶ ከገዛን የራሱ ካረገን ለኛ ውድ ዋጋ ከከፈለ በኋላ ሞትን አሳፍሮ ከተነሳ በኋላ ዛሬ ዳግመኛ ክርስቲያኖች ኃጢአትን ብንሰራ ሞት በእኛ ላይ ስልጣንን ያገኛል። ግልጽ ነው። ግለ ሞት መውጊያው ያነሳል፣ ዳግም ይቆጣጠራል። ቅድም ነግሬያቸዋለሁ፣ ይህ ስጋ ሞት ለማንም አይቀርም ብያቸዋለሁ። ሁላችንም እንሞታለን። አሁን የምንነጋገረው ስለ መንፈሳዊ ሞት፣ ክርስቶስ ያራቀልን ዘላለማዊ ሞት፣ ሕያዋን ሁነን እንድንኖር ያደረገ በስጋ ብንሞት እንኳን ስጋችን ከነፍሳችን ቢለይ እንኳን በጌታ ስለ ሞትን ሕያዋን በክርስቶስ የሞቱ ብፁዓን ናቸው ተብሎ ተጽፏል። ከነ ኃጢአታችን ከሞትን ግን የምንሞተው ለዘላለ ከነሀጥያት እግዚአብሔርን ማየት አስጨናቂ እጅግም አስፈሪ። ከነሀጥያቱ ያለ ሰው ክርስቶስ በትንሣኤው ድል ያደረገውን ሞትን በራሱ ላይ እያሰለጠነ ሞትን እንዲገዛው እያደረገ። ክርስቲያኖች፣ ሞት በእኛ ላይ ሊሰለጥን አይገባው። እኛ ሕያው ሆኖ የተነሳው የአምላካችን የድል አድራጊው የክርስቶስ ልጆች የብርሃን ልጆች ተብለዋል። እነዚህ አይነት ልጆች በጨለማ አይኖሩ በጨለማ ያሉትን ቃሉን ለመስማት እንኳን የሚቸገሩትን ሐዋርያው ቅዱስ ጳውሎስ ምን ይላቸዋል? አንተ የምትተኛ ንቃ። ክርስቶስ ምን ይልሃል? ያበራላል። ብርሃናውን ጌታ ያበራላል። ስለ እንዴት አይነቱ እንቅልፍ ነው ሐዋርያው የሚናገር? በኃጢአት ስለ አንቀላፉ ሰዎች ቃሉ ስለማይነካቸው የመስቀል ፍቅሩ ልባቸውን ስለማይነካው ሰዎች ጭልጭ ብለው በኃጢአት ቅል ለጠፉት ሰዎች ሐዋርያው የምትተኛ ሆይ ንቃ ክርስቶስ ያበራልሃል። ክርስቲያኖች አምላካችን ድል አድርጎ ከተነሳ በኋላ ዛሬም በኃጢአት ካለ የተነሳውን የትንሣኤውን ጌታ እያከበርን ስለዚህ እስቲ ዛሬ አንድ ደቂቃ ወደ ራሳችን እንመለስና እኛነታችን እንመለስ። የተነሳው ጌታ በሕይወታችን ቦታ አለ? ለቃሉ ቦታ አለ ወይስ በኃጢአት እንቅልፍ አለ? እሱ ኃጢአትን፣ ሞትን ድል ካደረገ በኋላ ኃጢአትንና ሞትን በራሳችን ላይ እያሰለጠንን በትንሣኤው ከተሰጠን በረከት ራሳችን እናጎድላል። የፋሲካውን በዓል እንዴት ነው የምናከብረው? ሐዋርያው ፋሲካችን ክርስቶስ ታርዶልናል ነው። አይሁድ ፋሲካቸውን የሚያከብሩት የፋሲካውን በግ እየሰዉ በራቸውን መቃናቸው የደሙን የበሙደ እየቀቡ ነው። እኛ እንደ ነው ለማክበር የተዘጋጀ አዋ ጾማችንን በመፈሰክ ትሉኝ ይሆናል። ስጋ በመብላት ትሉኝ ይሆናል። ሐዋርያው የሚለው ግን ፋሲካችን ክርስቶስ ታርዶልናልና ነው። ዛሬ የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ ቅዱስ ቁርባንን በመቀበል የተዘጋጃችሁ ክርስቲያኖች ደስ ይበላችሁ። ፋሲካውን የታረደላችሁን ክርስቶስን በመቀበል መጽሐፍ ቅዱስ በሚያስተምረን መልኩ ለማክበር ስለተዘጋጃችሁ የተሰዋውን በመቀበር በመቀበል እሱን በማክበር ከኃጢአት እስራት መፈታታችሁን በማድረግ ብዙዎቻችን ቅዱስ ቁርባን እንደመቀበል ሁሉ እዚህ መድረክ ላይ እንደምናገረው የምንቸገረው ያልጠገብነው ኃጢአት ስላለ ያልበቃን ኃጢአት ስላለ እርግጠኞች አይደለንም ከኃጢአት ጋር ስለ መቆራረታችን። መድኃኒታችን ግን በኃጢአት ላይ በሞት ላይ ድል አድራጊዎች አድርጎ ሞትን፣ ኃጢአትን፣ ዲያብሎስን ድል ነስቶ በዘላለማዊ ክብር ከእሱ ጋር የምንኖርበትን ሕይወት ነው የሰጠ። ኃጢአት ሙታን ያደርገን፣ ከአምላካችን ይለየን። ኃጢአት ክርስቲያኖች ከባድ ሸክም። ሐዋርያው ቅዱስ ጳውሎስ በኃይለ ቃል ሲናገር ለዕብራውያን ሰዎች ከኃጢአት ጋር እስከደም መፋሰስ አልተታገላችሁም ቢል እዚህ ድረስ ከኃጢአት ጋር ልንሟገት ይገባል። የክርስቶስን ውድ ዋጋ የጠየቀው የኛ ኃጢአት ለእኛ ጨዋታ አይደለም፣ ፈን አይደለም። ሰዎች ሲዘርቱ ሲጨፍሩ ሲሰጥሩ ለእነሱ ፈን ነው ክርስቶስን ስለማያውቁ። በክርስቶስ ደም ለተየመዡ ለእግዚአብሔር ልጆች ግን ኃጢአት ቀልድ አይደለም፣ ጨዋታ አይደለም። የክርስቶስን ደም መፍሰስ ውድ ዋጋን እንደጠየቀ ስላወቁ በእሳት አይጫወቱ። በኃጢአት አይቀልም። ሙታን አይደለም። ኃጢአት ያስጨንቃቸዋል። እውነት ነው። ኃጢአት ከባድ ሸክም። እባካችሁ ይህንን ሸክም ከላያችን አውርደን የክርስቶስን ቀላሉን የፍቅር ሸክም እንሸል። የእሱ ሸክም ቀላልና ልዝብ፣ እናንተ ሸክማችሁ የከበደ ወደ እኔ ኑ፣ ቀንበሬንም ተሸከሙ ይል ነበር። ያ የፍቅር ትምህርት ነው። የሱ ቀን እሱ ያሳርፈ በትንሣኤው በሞት ላይ በዲያብሎስ ላይ ድል ለሰጠን ለአምላካችን ክብርና ምስጋና ነው። እንደሰጠን ድል በኃጢአት ላይ ድል አግኝተን እሱ እንደሚወደው ተመላልሰን ሕያዋን የምንሆንበትን በሱ ጸጋ የምንከብርበትን ከብርበት ይሁን ስለሰጠን እይሰጠን ዘንድ ፈቃዱ ይሁንልን ስላስተማረን ክብር ለእግዚአብሔር ይሁን።